voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19፣ 22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ ቀደመን ሄደን ቅሬታ ስጡኖ ስንል ያጉላሉናል። አምስት ሰው ስድስት ሰው ከተቀበሉ በኋላ ከሰዓት ይሻል ሰዓት ከሰዓት ሲደርስ ያለውን ሰዓት በምን በምን የሚያጎንዱት ነ አላውቅም። ብቻ ደግሞ ለነገ ደግሞ እንባላለን። መንግስት ሊያ የለን አልቻለም፣ እና እንደገና ደግሞ እኩል ባላንስ አልተደረገም። ባለሀብቱም ድሀውም ሁሉ ነው በቃ ግምት የተገመተል። ሁልጊዜ ነጋዴ ብቻ በሌላ አሳቢ መታየት የለበትም። ሁሉም ሰው በቃ ተስፋ ቆርጧል ነው እውነት ለመናገር እንደአሁን ሁኖ አያቅም። ሰው አዲስ የወጣውን የአማካኝ ቀን ገቢ ግምት የተቃወሙ ነጋዴዎች ናቸው። አሁን እኛ የምናየው የሚሸጡበት ሱቅ ጥበትና ስፋትን ብቻ ሳይሆን በዛቸው አነስተኛ ሱቅ ምን እቃ ተይዟል፣ ምን ሊሸጥ ይችላል፣ ይሄን ነው መለሻ የምናደርገው። የኢትዮጵያ ገቢዎችና ጉምሩክ ባለስልጣን የአዲስ አበባ የታክስ ፕሮግራምና ልማት ስራዎች ዘርፍ ምክትል ዋና ዳይሬክተር ወይዘሮ ነጻነት አበራ ናቸው። ይህንን የተመለከተ ዘግባለን። በሁለት ግሩፕ በኩል አቶ ውሄብና ጓደኞቻቸው እንዲህ አንድ መቶ ሰላሳ ሺ ብር አሰባስበውልን ድጋፍ አድርገውልናል። በተጨማሪ ደግሞ አቶ ሳንሶን ከፍ ያለውና አቶ ዮሀንስ ሞላም እኒ ከጓደኞቻቸው ጋር አሰባስበውልን አንድ መቶ አንድ ሺህ ብር ድጋፍ አድርገውልናል። ጠቅላላ ወደ ሁለት መቶ ሰላሳ አንድ ሺህ ብር ድጋፍ አግኝተናል። ተስፋ አለባቸው ይባላል። ከዚህ ቀደም በእሁድ ምሽት ፕሮግራማችን በሀረር ከተማ ከጎዳና ላይ ስለሰበሰባቸው ተማሪዎች ቀርቦ ታሪካቸውን አጫውቶን ነበር። ታዲያ ዛሬ ምን ተገኘ? ይዘነዋል። እንደ ወትሮ ሁሉ የፕሮግራሙ አዘጋጆችና አስተናጋጆቻችሁ አንልም። ዛሬ ባልደረባዬ ሰለሞን አባተ ለዛሬ ብቻ አብሮኝ የለም። የምሽቱ ፕሮግራም አዘጋጅና አስተናጋጃችሁ ጽዮን ግርማ ነኝ። ጤና ይስጥልኝ፣ እንደምናመሻችሁ! እሁድ ሐምሌ 2 2009 ዓ.ም። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ። ዜና አመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። የኢራቅ ጦር ኃይል በእስላማዊው ጽንፈኛ ቡድን አይሲስ እጅ የነበረችውን የሞሱል ከተማ ሙሉ በሙሉ ተቆጣጠረ። ጀግና ተዋጊዎቻችን ሲሉ የገለጿቸውን የአገሪቱ ጦር ሰራዊት አባላት እንኳን ለድል አበቃችሁ ለማለት የኢራቅ ጠቅላይ ጦር አዛዥ የአገሪቱ ጠቅላይ ሚኒስትር ሀይደር አል አባዲ ከነፃይቱ ከተማ ሞሱል ገብተዋል ሲል ከጽሕፈት ቤታቸው የወጣው መግለጫ አስታወቀ። የድል ብስራት ዜማው እየተሰማ ባለበትም ታዲያ በአንዳንድ አካባቢዎች የተኩስ ድምጽ መሰማቱ ቀጥሏል። ባለፈው ዓመት በተካሄደው የዩናይት ስቴትስ ፕሬዝዳንታዊ ምርጫ ሩሲያ ጣልቃ ገብታለች የሚለውን አስመልክቶ ከፕሬዚዳንት ቭላዲሚር ፑቲን ጋር ተገናኝተው በተነጋገሩበት ወቅት ከአንድም ሁለቴ ጠንከር ባለ ጫና ቭላዲሚር ፑቲንን ጠይቄያቸዋለሁ ሲሉ የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ተናገሩ። ትራምፕ በዛሬው ዕለት በሰጡት በዚህ አስተያየታቸው አያይዘውም አሁን ወቅቱ ከሞስኮ ጋር በገንቢ ወይም አዎንታዊ ትብብሮች ለመስራት ወደፊት የሚባልበት ነው ብለዋል። ትራምፕ በጀርመን ሃምቡርግ ላይ የተካሄደውን የጂ ሀያ በመባል የሚታወቁት ሀያዎቹ የዓለም ሀገሮች ጉባኤ ተሳትፈው ሲመለሱ በተከታታይ በትዊተር አማካኝነት ባስተላለፉት በዚህ አስተያየታቸው ፑቲን አገራቸው በዩናይት ስቴትስ ፕሬዚዳንታዊ ምርጫ ጣልቃ ገብታለች የሚለውን ውንጀላ አጥብቀው ማስተባበላቸውንና ወደፊት ይህን መሰል የምርጫ ሂደት የሚያደናቅፉ እንዲሁም ሌሎች ጉዳቶችን የሚያስከትሉ ማናቸውም የሳይበር ጥቃቶች ለመከላከልና ለማስጠበቅ የማይበገር የጋራ የሳይበር ጥበቃ ቡድን ያሉትን ለመመስረት ከሩሲያው መሪ ጋር መወያየታቸውን ገልጠዋል። በዩናይትድ ስቴትስ ምክር ቤት ዋና ዋና የሪፐብሊካን ፓርቲዎች አባላት ታዲያ ይህን በሳይበር ጥበቃ ከሩሲያ ጋር የሚለውን ትብብር ሀሳብ ፈጥነው አስቂኝ ሲሉ አጣጥለውታል። ሴናተር ሊንሲ ግራሃም ሚት ዘ ፕሬስ በመባል ለሚታወቀው የኤንቢሲ ቴሌቪዥን ጣቢያ የሰንበት ፕሮግራም በሰጡት አስተያየት እስከ ዛሬ ከሰማኋቸው ሁሉ የመጨረሻው ቂላቂል ወይም ያላዋቂ ሀሳብ ባይሆንም ከዚያ ሊመደብ ግን የተቃረበ ነው ብለውታል። በሌላ በኩል የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዩክሬን ኪየቭ ላይ በሰጡት አስተያየት ባለፈው ህዳሩ ምርጫ ሩሲያ የፈጸመችው ጣልቃ ገብነት በሁለቱ ሀገሮች መካከል ሊኖር ለሚችለው የተሻሻለ ግንኙነት ደንቃራነቱ አሁንም ይቀጥላል ብለዋል። የዋይት ሀውስ ጽፈት ቤት ኃላፊ ራያን ፕሪቨስም ከፋክስ ኒውስ ጋር ባደረጉት ቃለምልስ ፕሬዚዳንቱ ፕሬዚዳንት ፑቲን አገራቸው በዩናይትድ ስቴትስ ፕሬዚደንታዊ ምርጫ ጣልቃ አልገባችም ያሉትን ማስተባበያ ፕሬዚዳንት ትራምፕ ፈጽሞ አያምኑበትም የሚል አስተያየት ሰጥተዋል። ባለፉት ቅርብ ሳምንታት በዓለም ዙሪያ ቁጥራቸው የበዛ የኃይል ማመንጫና የኒክለር ኃይል ማመንጫ ኩባንያዎች ላይ የተቃጣውን የሳይበር ጥቃት የፈጸሙት የኢንተርኔት መረጃ ዝርፊያና የአሰራር ሂደቶችን በማሰናከል ስራ የተሰማሩት ግለሰቦች ለሩሲያ መንግስት የሚሰሩ ናቸው ሲል አንድ ታዋቂ የዩናይት ስቴትስ ጋዜጣ ዘገበ። ዋሽንግተን ፖስት ጋዜጣ በትላንትናው ዕለት ስማቸው እንዳይገለጥ የመረጡ የዩናይት ስቴትስ መንግስት ባለስልጣናትን ዋቢ አድርጎ ባወጣው በዚህ ዘገባው ለሩሲያ መንግስት የሚሰሩ መሆናቸውን አረጋግጠዋል ብለዋል። በጊዜው ይህ የሳይበር ጥቃት የተፈጸመባቸው ኩባንያዎች ስራቸው እንደ ተፈራው ባለመስተጓጎሉ ጥቃቱን በመፈጸም የሩሲያ ዓላማ ግን ምን እንደሆነ ግልጽ አይደለም ሲሉ ባለስልጣናቱ መናገራቸውንም ጋዜጣው አክለዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ለኦፊሴል የስራ ጉብኝት ዩክሬን ኬቭ የሚገኙት የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በምስራቃዊ ዩክሬን ብጥብጡ ያበቃ ዘንድ ሩሲያ የመጀመሪያውን የጦር እንቅስቃሴ ቅነሳ እርምጃ መውሰድ አለባት አሉ። በሌላ ዜና ዩክሬን የሚገኙት ቴለርሰን ኳታርና የባህረ ሰላጤዎቹ ሀገሮች መካከል ያለውን ውዝግብ ሊሸመግሉ ነገሰኞ ወደ ኩዌት እንደሚጓዙ ተገለጠ። ኩዌት በበኩሏ አድርጋ የነበረው ሽምግልና ጥረት ያለመያዙም ይታወቃል። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ22 ሜትር ባንድ በ13860 ኪሎ ሄርዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይልሳት ቪ24 ላይ ከዋሽንግተን ሳምተን ዲስ የሚተላለፍላችሁ የእሁድ ሐምሌ 2 2009 ዓ ም ምሽት ፕሮግራም ነው። እንደውም የተጠቀሙበት ቋንቋና አገላለጹ ህዝብን የሚያራርቅ የሚያቃርንና ሌላው ህዝብ በኦሮሞ ህዝብ ላይ ቅሬታ እንዲኖረውና ህዝቡ እንዲከፋፈል ነው። እንደውም የሚጠቁመው በኢጃ ዙር የኦሮሞ ህዝብ ሲቃወም የነበረው ማስተር ፕላን በሌላ መልኩ ለመተግበር የተወጠነ ውጥ ነው። የኦሮሚያ ክልል በአዲስ አበባ ከተማ ያለውን ልዩ ጥቅም የሚያስጠብቅ በሚል በሚኒስትሮች ምክር ቤት ጸድቆ ለህዝብ ተወካዮች ምክር ቤት የተመራው ረቂቅ አዋጅን በተመለከተ የኦሮሞ መብት ተሟጋች ድርጅት ኃላፊዎች የሰጡት ነው ይዘናቸዋል። የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የእሁድ ምሽት ፕሮግራማችንን ነው። ወደ መጀመሪያው ዘገባ ነው የማልፈው። የመጀመሪያው ዘገባ በሳምንት ውስጥ ቀዳሚ ርዕስ ሆኖ የሰነበተው በአዲስ አበባ ከተማ ነጋዴዎች ላይ የተደረገው አዲሱ አማካኝ የቀን ገቢ ትመና ይሆናል። ይህን አዲሱን ትመና የነጋዴው ማኅበረሰብ አባላት ወደፊት ሊመጣበት የሚችለውን ከፍተኛ የገቢ ግብር ማሳያ በመሆኑ ሊቀበሉት እንደማይችሉ ሲገልጹ ነበር። በኢትዮጵያ ገቢዎችና ጉምሩክ ባለስልጣን የአዲስ አበባ የታክስ ፕሮግራምና ልማት ስራዎች ዘርፍ ምክትል ዋና ዳይሬክተር ወይዘሮ ነጻነት አበራ በበኩላቸው የቀን ገቢ ግምቱ የተሰራው በጥናት ላይ ተመስርቶ እንደሆነ ገልጸው ነበር። ሁኔታውን ለመረዳትም መደማመጥ እንደሚያስፈልግ ጠይቀዋል። ተከታዩ ዘገባ ይህንን ሁኔታ ያስቃኘናል። የገቢዎችና ጉምሩክ ባለስልጣን በአዲስ አበባ ከተማ የሚገኙ አነስተኛ ግብር ከፋዮች የሚከፍሉትን ዓመታዊ ግብር ተመን ከማውጣቱ በፊት አማካኝ የቀን ገቢ ግምት ለውጥ ማድረጉን የሚገልጽ ደብዳቤ መስጠት ከጀመረ ሁለት ሳምንታት ተቆጥረዋል። ከተማ ውስጥ ባሉ ዘጠኝ ክፍለ ከተሞች የሚገኙ በተለያየ የንግድ ዘርፍ ላይ የተሰማሩ አነስተኛ ግብር ከፋዮች እየደረሳቸው ያለው የቀን ገቢ ግምት የግብር ከፋይ ደረጃቸውንም ከዝቅተኛ ወደ ከፍተኛ የሚያስገባ ምር እንደሆነ ይገልጻሉ። ከነዚህ መካከል የአሜሪካ ድምጽ ያነጋገራቸው በጸጉር ስራ፣ በመኪና እቃ መፈታቻ እንዲሁም በሸቀጣሸቀጥ መሸጫ ስራ ላይ የተሰማሩ ነጋዴዎች አማካኝ የቀን ገቢያችሁ ነው የተባለ ነው እኛ ከምናውቀው እውነታና ከገቢያችን ጋር ፍጹም የሚመጣጠን አይደለም ሲሉ ቅሬታቸውን ሲያቀርቡ ቆይተዋል። በኢትዮጵያ ገቢዎችና ጉምሩክ ባለስልጣን የአዲስ አበባ የታክስ ፕሮግራምና ልማት ስራዎች ዘርፍ ምክትል ዋና ዳይሬክተር ወይዘሮ ነጻነት አበራን ባነጋገርናቸው ወቅትም የገቢ ግምት ከተሰራ ስድስት ዓመታት መቆጠሩን ገልጸው በመጀመሪያ ነጋዴው ቅሬታውን የሚያቀርበው ከዛሬ ስድስት ዓመት በፊት ከተሰራለት ግምት ጋር በማነጻጸር ነው ብለዋል። በተጨማሪ ደግሞ አሁን የተሰራው የቀን ገቢ ግምት መጠን ሲሆን፣ በመጨረሻ የሚመጣው ተከፋይ ግብር ግን በጣም አነስተኛ ነው ሲሉ በምሳሌ አስረድተዋል። አንድ ሰው በሀገር ውስጥ ነግዶ እየሰራ ዝቅተኛ የሆነውን ዓመታዊ ግብር መክፈል ካልቻለ እንዴት ነው የሚሆነው ብለው ጥያቄም ሰንዝረዋል። በኮልፌ ቀራኔ ውስጥ በአልጋ ጥልፍ ስራ ላይ የተሰማሩ ነጋዴዎች አግኝቻ አነጋግሬ ነበር። ይህንን የወይዘሮ ነፃነትን ሀሳብ አንስቼም ጠይቂያቸዋለሁ። ስሟን እንዳልጠቀስ የጠየቀችኝ የሰላሳ ስምንት ዓመትና የአንድ ልጅ እናት የሆነች በአልጋ ልብስ ጥልፍ ስራ ላይ የተሰማራች ነጋዴ ሀሳቡን በፍጹም አትቀበለው። አንደኛ ነገር እዚህ የምንሰራበት ቦታ ላይ በፍጹም እኛን የማያካትት ነገር ነው የተደረገብን ማለት ነው። መውጫ መግቢያ የለውም። ቦታውን መታችሁ የለም ብለን ቅሬታ ብናሰማ ሊሰሙንም አልቻሉ። በዛ ላይ መብራት የሚጠፋል። እቃው ማቴሪያሉ ከምንቀበለውና ከሰው ተቀብለን የምንሰራው አንድ አይነት ነገር አይደለም፣ የተመጣጠነ ነገር አይደለም የምንሰራው ያንን እንኳን እኛ በምንሰራበት ውስጥ እንኳን መተው ሊያዩልን አልቻሉ፣ ሊረዱን አልቻሉ። እኔ አሁን ገና ሁለተኛ አመት ይሄ ነው ማለት ለስራው አዲስ ነኝ። እኔ ኮምፒውተራችሁ ውስጥ ስገብታችሁ ይዩ። ምንም አይነት የንግድ እንትን በቤተሰብን በእኔም በኩል የለም። እንዴት ይህን ያህል ግምት ይገመተኛ? በባለፈው እንኳን አምስት ሺህ ብር ስከፍል ማለት ነው ሻጭ ኮንኩ ምን ችግር አለው? እኔ የመንግስትን ግብር መፈልጎ ግዴታ ይሄ ነው እስከሰራው ድረስ ማለት ነው። ግን አላግባብ ነው እያላችሁ ያላችሁ ግምታችሁ ትክክል አይደለም ብዬ እንኳን በባለፈው አመት ስገብር የአሁኑን ክፈይና ለሚቀጥሉ አመት ማሻሻያ ይደረጋል እና ያለን ቦታውን መተን እናጠናለን፣ አሉ። መጡ አዩ። ግን ምንም የተደረገ ነገር ጭራሽ ኦቨር ሆኖ ነው የመጣው። አሁን ግምታችን ስንነግር፣ አቤቱታ ልናቀርብ ስንሄድ ምኑ አይታችሁ ነው የተባለ። ይቺ ነጋዴ ያለፈው አመት በቀን ሀያ ብር የቀን ገቢ ግምት፣ አምስት ሺህ ብር አመታዊ ግብር እንደከፈለች እና ያን ጊዜም ቢሆን ቅሬታ እንዳላት ገልጻ አሁን አንድ ሺህ ሁለት መቶ ብር የቀን ገቢ ግምት እንደተተመነባት ትናገራለች። አሁን ደግሞ በዚህ አመት ደግሞ አንድ ሺ ስምንት መቶ ብላችሁ ስትገምቱበት ምን ያህል እንደሚመጣብን እንዴት እናናቅም እንዴት እንደዚህ ትሉን አላችሁ ብለን ስምል በቃ ፈጽሞን የሚሰማን የላት። አሁን ዛሬ አምስተኛ ቀን ነው ቅሬታ ለማሰማት ማለት ነው ብሄድ ወረቀቱን ጭራሽ ቀዳደው ጥለውታል። ሰውንም በጣም ሊማረርብናል ሊቻለው ወደ ሽግ ምንድን ነው የሚመጣብን ነው። ሰው ያላገኘውን ነገር እንዴት ነው የሚከፍለው? ንግድ ፈቃዱን እንኳን በቃ እንመልስ ይቅርብን ብለን ስንጠይቃቸው ንግድ ፈቃዱን በአሁኑ በሀምሌ ላይ የለም ማዘጋት እንኳን የሚቻለው በዚህ ሰዓት አንቀበልም ብታዘጉም ጥቅምት ላይ ሁለት ሺ አስር ማለት ነው። ጥቅምት ላይ እሱንም በአዲሱ ታሪፍ በተመነበት ታስቦ የአራት ወር ከፍላችሁ ባልሰራንበት ማለት ነው ባላገኘንበት ማለት ነው የሚያስከፍሉን ማለት ነው። ይህን ያህል ነው የተባል ነው። በሌላ በኩል ምክትል ዳይሬክተሯ ወይዘሮ ነጻነት በነጋዴው ማህበረሰብ በኩል የቀን ገቢ ግምቱ ከስራ ሊያስወጣን ነው በሚል እየተነሳ ያለው ቅሬታ ግልጽ የሆነ መረጃን ካለማግኘት የመጣ እንደሆነ ይናገራሉ። ሰው እያነሳ ያለው የተገመተልኝ የቀን ገቢ ግምት እንዳለ ታክስና ግብርና ታክስ ነው የሚል የተምታታ ግልጽ ያልሆነ ግንዛቤ ጉድለት እንዳለ ነው እየተረዳን ያለ ነው። ይሄን ደግሞ ሊያስረዳ የሚችል በየወረዳው የግንዛቤ አስጨባጭ ኮሚቴ ወይም ደግሞ አስረጅ ኮሚቴ ብለን አቋቁመን እንዲረዱ እያደረግን ያለ ነው። ግን ችግሩ ምንድ ነው የት ላይ ነው ግልጽ ያልሆኑት የት ላይ ነው ችግር ያለባቸው የሚለውን ነገር ለማስረዳት የሚያስችል ተረጋጋ እና ጆሮ ሰጥቶ ሊያደምጥ የሚችል ሰው ነው እየጠፋ ያለው። በዚህ አጋጣሚ በደንብ ተረጋግተን ተቀራርበን ያለውን አጠቃላይ ሁኔታ መረዳዳት ብንችል መልካም ነው ብዬ አስባለሁ። ወይዘሮ ነጻነት የነጋዴው ማህበረሰብ ለግንዛቤ ማስጨበጫ ወደ ተቋቋሙት ቦታዎች እየቀረበ ሁኔታውን በሚገባ እንዲረዳው ይጠይቃሉ። ነጋዴዎቹ በበኩላቸው የምናዳምጠው ሳይሆን የሚሰማን ነው የምንፈልገው ይላሉ። የተሰጠው ጊዜ ገደብ ሳይጠናቀቅ ቅሬታ ለማቅረብ ስንሄድ መጉላላት ነው የሚተርፈን ትላለች የአልጋ ልብስ ነጋዴዋ። አምስት ቀናችንን እንዳይደርስብን ቀደመን ሄደን ቅሬታ ስጡን ስንል ያጉላሉናል። አምስት ሰው ስድስት ሰው ከተቀበሉ በኋላ ከሰዓት ይሉሻል። ሰዓት ሲደርስ ያለውን ሰዓት በምን በምን የሚያርጎንዱት አላውቅም። ብቻ ደግሞ ለነገ ደግሞ እንባላለን። ጨንቆኛል። ይሄን አሁን ለወደፊቱ ነው፣ ይህን ስራውን ትቼው አሁን ቤት መቀመጥ ነው ያለኝ አማራጭ። ምንም አማራጭ የለኝም። በቃ ምን ለምን ለምን ከመንግስት ጋር የማይሆን ነገር ውስጥ ከመገባባት እርግፍ አርጎ መተው ነው የሚሻለው። በቃ ሰሚ የለሽም፣ በቃ ማንም አይሰማሽም። በቃ ብሶትሽን ልትናገሪ ስትፈልጊ ያልሆነ ያልሆነ ነገር ተናግረው ሌላ ነገር ውስጥ እንድትገሪ ነው የሚያደርጉች። በቃ መናገር የማትፈልጊውን ነገር እንድትናገሪ ነው የሚያደርጉች። በባለፈው ስብሰባ ላይ ብለን ጠርተናቸው ወደ ክፍለ ከተማ ስንሄድ እዛ ስንሄድ ገና ያኛን አቤቱታ ሳትሰማ ፖሊስ እጠራለሁ አለችኝ። ፖሊስ ስለምንድን ነው የምትጠሪው? ምን አደረግን? ቅሬታችንን ልናሰማ ነው የመጣ ነው። ችግራችንን ብሶታችንን ስሙን። እናንተስ እንደኛ እህቶቻችን፣ አደራችሁ እዚህ ድረስ የመጣ ነው። ስራ እኮ አለን። እኛም ሱቁን ዘግተን የመጣ ነው። መንግስት እንዲያውቅልን ነው ይህን ነገር የመጣ

ስንሄድ ተከትላል መጣሽ ገባን። ፌዴራል ሁለት መኪና ፌዴራል የተላከብን ይኸውልሽ። ቀኑ በእርግጥ የዛን ቀን ማንም ሰው አላወቀም፣ የአፍሪካ ሕብረት ቀን ነው ለካ። ስሜም አላወቅሁትም ሌላም ሰውም አላወቀም። መጡብን። ከዛ ቁጭ ብለን ገባን ተሰባሰብን። ስለዚህ ስለ ገቢ ስለ ወጪ ስለተሰመነብን ወሬ ያነሳ እና ይሄ ሀገር እንደዚህ ነው፣ እናንተ ካልሰራችሁ መንግስት ለእኔ ደግሞ አይከፍለኝም፣ እናንተ ካልሰራችሁ እኔ መንግስት ዞር ብሎ አያየኝም እያለ ለዛ እንደ ሁቱና ሁት ሲ ነው ብሎ ሲናገር እዚህ ጋር እኛ ስለ ችግራችን ስለ ያልታሰበ ግምት ስለተገመተ ብን ነው እንጂ እንዴት ይሄን ይሄን ንግግር ምን ያካትተዋል? እዚህ ምንም የሚያካትተው ነገር የለም። እኛ ስለ ፖለቲካ አደለም ጥያቄያችን፣ ጥያቄያችን ያለ አግባብ ተተመነብንን ነገር እንወቁት ብዙታችን የስሙት ብለን በማለት ነው እንጂ ሌላ ወሬ ሁሉ ማውራት ጀመረው ሰውዬው ማለት ነው። ሁሉም ሰው ተደናገጠ። እንዲህ ብሎ እሺ፣ ሁሉም ሁሉም ሰው ሰው በቃ የምናገረው ጠፋው። ቀጠለ ማውራት ቀጠለ ማዋቀጠል አገሪቷ እንዲህ ናት፣ እንዲህ ናት፣ እንዲህ ናት። ለግን እኛ ስለ አገሪቷ ሳይሆን እዚህ ጋር ያለንን ብሶታችንን ልናሰማን የመጣ ነው። ብሶታችንን ተቀበሉን፣ ምንድን ነው በደላችሁ በላችን፣ አድምጡን፣ ስሙን ብለን ነው የመጣ ነው። አስገድዶ ሌላ ወንጀል ተደረገ፣ ሽብር ተፈጠረ ብሎ ለማለት ምክንያት ነበር ያዘጋጁት ግን እግዚአብሔር ይመስገን የዛኔ ሰውም ምንም ሊናገር አልቻለም። ሁሉም ተያየና ዝም ነው ያለው። ሌላዋ በተመሳሳይ ንግድ ውስጥ ያለችው ነጋዴ ደግሞ ከአራት መቶ ብር የቀን ገቢ ግምት ሶስት ሺ ስምንት መቶ ብር ነው የምታገኙ ተባልኩ ትላለች። ሰራሩንም አሰራሩም አልገባንም። እንዴትም እንደሆን አልገባንም። እኛ የምናገኘው ከአንድ አልጋ ልብስ ላይ አስር ብርና አስራ አምስት ብርም ሊሆን ይችላል። በዛ ላይ ብዙ ነን፣ በሽሚያ ነው የምንሰራው። የውድድር ስራ ነው። ይህንን ሁላ ሳይጣራ ነው ዝም ብሎ ግምቱ መጥቶ ላይ አልችል የተከመረው ያለው ነገር ምንድነው? ፍራሽን ቆመሽ ድጋሜ ወደ አረብ ሀገር መሰደድ ነው በቃ። ያሁን የሶስት ልጆች እናት ነኝ። ልጆችሽን በትነሽ መሄድ ነው በቃ። ከዚህ ሁ መስራት ካልተቻለ ምን ታደረግ ያልሽሽ። ስለዚህ የመንግስት እዳ ደግሞ የዚህን ያህል ከመጣብሽ ከባድ ነው። አስራ ስድስት አመት ነ ስሰራ ቤት የለኝም፣ እኔ የለኝም፣ ምንም የለኝም። በኪራይ ቤት ነው የምኖረው። ክሬዲት ነው የምንሰራው ከሰዎች ውስ ማለት ነው። ከዛ በኋላ ያንን ብር እኛ እንዴት ሆነን እንደምንከፍለው እዳ ይኖርብ ምን ይኖርብ ምንም አይታወቅም። ጀርባሽ ሳይጠና የዚህን ያህል ግምት በጣም ከባድ ነው። ጀርባችን መጠናት ነበረበት። እንዴት እንደምንኖረ አናኗራችን ምን እንደሆነ ራሱ መታወቅ ነበረበት። ታግለን ነው የምንኖረው። መንግስት ቦታ አልሰጠን መስሪያ ቦታ ብሉ ወይ ተደራጅተን የሆነ ደረጃ ሆነን ቢሆን አንድ ሀገር ያለ ግብር እንደማትለማት ለምታውቂው ብር ትከፍያለሽ። ግን ከአቅምሽ በላይ ከሆነ ኬት ነው የምታመጩ ኬትሽ የምታውቂው አንቺ ብቻ ነሽ። ይቺ ነጋዴ ይህን ያህል የቀን ገቢ ቢኖረኝ ኖሮ ቢያንስ መኖሪያ ቤት አይኖረኝም ነበር ወይ ስትል ትጠይቃለች። እኔ እራሴ ላይ ለውጥ ሳላመጣ፣ እኔ እድገት ሳላሳይ፣ በዛ ላይ የኑሮ ሁኔታ በጣም ከባድ ነው። የልጆች ትምህርት ቤት እየጨመረብን ነው፣ የሱቅ ኪራይ እየጨመረብን ነው፣ የቤት ኪራይ እየጨመረብን ነው። እንደገና ደግሞ አሁን የመንግስት ግብር እንዲጨመረብን እኛ እንዴት ነው የምንዘልቀው? እንዴት ነው የምናደርገው ነው በቃ። ይህንን መንግስት ሊያየለን አልቻለም እና እንደገና ደግሞ እኩል ባላንስ አልተደረገም። ባለ ሀብቱም ድሃውም እኩል ነው በቃ ግምት የተገመተልን። ስለዚህ እንዴት ነው እኔ አስር ሺህ ብር መስሪያ ብር ሳሊስ አምስት መቶ ሺህ ብር ካለው ጋራ እኩል እንዴት ነው የሚገመትብኝ? አይከብድም። ሌላኛዋ ነጋዴ ደግሞ አስተያየቷን በምሬት ነው የጀመረችው። ግን አሁን ላይ እየተጣለብን ያለው ማለት ነው በጣም ያሳዝንሻል። በቃ በቃ የሚገመተ ያለ ግምት ጓደኞቼ በቃ እኔ ዘግተን ወደ አንዱ ሀገር እንሄዳለን ነው እያሉ ያሉት በቃ ሁሉም ሰው በቃ ተስፋ ቆርጧል እውነት ለመናገር እንዳሁን ሆኖ አያውቅም ሰው በቃ እያንዳንዱ ቤት ነው የተንኳኳ ሁን በጣም ግፍ በደል በዝቶብናል ለብዙ አመት ሜል ግብር እየገበርኩ አጠራቅ አጠራቅሜ ላቤን ጠብ አድርጌ የሰራሁት ቤት ፈርሶብኛል እንደ ሰው በቃ መኖር አልቻልኩም እዚች አገር ላይ ወይዘሮ ነጻነት የቀን ገቢ ግምቱ ሰፋ ባለ ጥናት ላይ ተመስርቶ እየተሰራ እንደሆነ ይናገራሉ የሱቆቹ ማነስና መጥበብ የገቢውን ማነስና ከፍ ማለት አያሳይም ይላሉ በአርከበ ሱቅ የሚነግዱ በሚሊዮን የሚቆጠር አመታዊ ሽያጭና እንቅስቃሴ ያላቸው እጅግ በጣም በርካታዎች ናቸው። ስለዚህ አሁን እኛ የምናየው የሚሸጡበት ሱቅ ጥበትና ስፋትን ብቻ ሳይሆን በዛች አነስተኛ ሱቅ ምን እቃ ተይዟል፣ ምን ሊሸጥ ይችላል፣ ይሄን ነው መነሻ የምናደርገው። ስለዚህ አሁን የአርከበ ሱቅ ወይም አነስተኛ ሱቅ ሳይሆን በዛች ሱቅ ውስጥ ምን እቃ ይዛለሁ፣ ምን ይሸጣለሁ ምን ያህል ከስተመር አለኝ፣ እቃው ምን ያህል ውድ ነው? እነዚህ ናቸው ታሳቢ መደረግ መቻል ያለበት የሚመስለኝ። ምሳሌ መርካቶ ላይ ከወሰድን፣ እያንዳንዱ ሱቁን ከወሰድን ሶስት ወራት በጣም ትንሽ ንጅ ስቋ እዛ ውስጥ ግን አከፋፋይ ነው። እዛ ውስጥ ያለው ከፍተኛ የቀን ሽያጭ ያለው የንግድ ማህበረሰብ ነው ያለው። ስለዚህ ገቢን ከአነስተኛ ሱቅ ጋር አያይዞ ማየት ተገቢም አይደለም፣ ትክክለኛም አደለም። ትልቅ ሱቅ ይዞ ጥሩ ማሸጥ ሊኖር ይችላል። ትንሽ ሱቅ ይዞ ደግሞ ከፍተኛ ሽያጭ ሊኖረው ይችላል። በዚህ መንገድ ነው መታየት ያለበት ብዬ ነው የማስበው። በንፋስ ስልክ ላፍቶ ክፍለ ከተማ በጸጉር ስራ ላይ ተሰማርቶ ያለና ያነጋገርነው ወጣት በበኩሉ ነጋዴውና መንግስት መተማመን ያስፈልጋቸዋል ይላል። እነሱ ከላይ መጀመሪያ ነጋዴውን አያምኑም። በዚ ፈቃደ መወያየት ያስፈልጋል መነጋገር ያስፈልጋል። ምንድን ነው የሚሰሩት ደግሞ ያለውን ኮንዲሽን ማየት ያስፈልጋል። እውነት እሰራላችሁ ትክክል ነው ይሄ ነገር ሲባል ለመነጋገር፣ ለመወያየት ፈቃደኝነቱ ያስፈልጋል። ሁልጊዜ ጊዜ ነጋዴው ብቻ በሌላ እሳቤ መታየት የለበትም። ነጋዴው አይጨበረብራል ወይ ነጋዴው ግብር ይደብቃል አሉ። ግብር እኮ ከተሰበሰበ ለሀገር ነው የሚጠቅመው። በትክክል ደግሞ የተሰበሰበ ግብር ደግሞ ለልማት መዋሉ በትክክል ሕብረተሰቡ ካመነ የማይከፍልበት ነው መካየት የለም የሚፈለገውን ግብር ትክክለኛውን ግብር መንግስት የሚጥልበትን ግብር ካመነበት እኮ ነጋዴ ይከፍላል። የማያምንበት ሲሆን ያልሰራውና ያልሰበሰበው ሲሆን ስለሆነ ነው ነጋዴ ወደዚህ ነገር ውስጥ የገባው ያነጋገርናቸው ነጋዴዎች የሚሉት የሚሰማንና የሚረዳን አጣነው ነው። ምክትል ዳይሬክተሯ በበኩላቸው ግንዛቤ የሚያስጨብጥ አካል እንዳለ ገልጸው ከዛ ካለፈ ደግሞ በተጨባጭ መረጃ ላይ ተመስርቶ ቅሬታ ለሚያቀርብ አካል ቅሬታ ሰሚ ተዘጋጅቷል ብለዋል። በኢትዮጵያ የኢኮኖሚክስ ባለሙያዎች ማህበር ተመራማሪው ዶክተር ሰይድ ኑሩ እኔ 30 በህዝብ ተወካዮች ምክር ቤት የጸደቀው የ2010 የፌዴራል መንግስቱ 320.8 ቢሊዮን ብር በጀት ውስጥ 61 ከመቶ የሚሆነው ከሀገር ውስጥ ግብርና ሌሎች መንገዶች የሚሰባሰብ እንደሆነ ለአሜሪካ ድምጽ ገልጸው ነበር። በአጠቃላይ ከሀገር ውስጥ ገቢ በድምሩ ወደ ሁለት መቶ ሃያ አንድ ቢሊዮን ርገዳማ ገዳማ እንደሚሰበሰብ ይጠበቃል። በሌላ በኩል በሚያዝያ ወር የኢትዮጵያ ገቢዎችና ባለስልጣን ላለፉት ስድስት ዓመታት የቀን ገቢ ግብር መረጃ ላይ ጥናት ባለማካሄዱ በሕግ ተገዥነት ላይ ትልቅ ጫና መፈጠሩን ገልጾ የአዲስ አበባ ከተማን የቀን ገቢ ግምት ጥናት ለማካሄድ ቅድመ ዝግጅት ማጠናቀቁን ለሀገር ውስጥ መገናኛ ብዙሀን ገልጾ ነበር። በጥናቱም የ3 31 ግብር ከፋዎችን የቀን ገቢ መረጃ ጥናት በቀናት ውስጥ እንደሚያጠናቅቅ አስታውቆ ነበር። የአሜሪካ ድምፅ፣ ጽዮን ግርማ፣ ዋሽንግተን ዲሲ። ባለፈው ሳምንት የማለዳ ድባብ የተሰኘ የግጥም መድብሉን ለንባብ ያበቃው ደራሲና ገጣሚ በእውቀቱ ስዩም እዚህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ስቱዲዮ መጥቶ እውነት እንደ ሎሌ የሚለውን ግጥም በንባብ አሰምቶን በሙዚቃ ቃና ፕሮግራማችን ላይ ያቀርበነው ነበር። አንዳንድ አድማጮቻችን ደግመን በዛሬው ምሽት እንድንጋብዛችሁ ጠይቃችሁናል። ና በእውቀቱ በራሱ አንደበት ያነበበውን ግጥም እውነት እንደ ሎሌ እንደ ሎሌ ከዕለታት በአንድ ዕለት ደም በደመነበት በነውጠኛው ጊዜ የጎጃሙ መስፍን ራስ አዳልና የላስታው ጐበዜ ገብር አልገብርም ይዋጣልን ብለው ለመግደል ለመስለብ እጅግ የቋመጠ ሰራዊት መልምለው፣ ጠመንጃ ወልውለው፣ ሰይፋቸውን ስለው፣ ጨሬውን አሹለው ዛቻ ተለዋውጠው ለመተናነቂያ የማይቀንቆን ቆርጠው ለፍልሚያ ለግልቢያ የተመቸ ስፍራ ድልድል ሜዳ መርጠው በተፋጠጡበት በውጊያ ዋዜማ እንደ ብልጥ ደብተራ ዜናውን የሰማ እንደ ባህታዊ ወይባ ዳባ ደብሶ የላስታው ጎበዜ ወደ ተሰፈረበት ጋለበና ደርሶ የእርሶ ሰራዊት ባዳል ጭፍራዎች ላይ እንደሚበረታ በልሚያሳይቶኛል የአባቶቹ አምላክ ትናንትና ማታ ብሎ ተናገረ። ተናግሮም አልቀረ፣ ወደዚያኛው ወራ ገስግሶ ሄደና ጌታ ወራ ሳዳል ድል አድራጊው ጀግና ህልሜ ወለል አድርጎ እንደ ገለጠልኝ የነገው ድል ነሽር ሰሆኖትና እኔን ነቢይ አድርጎ ለላክልሁ አምላክ ያቀርቡ ምስጋና። ይህንን የሰማ ጓደኛው ቢደንቀው እንዲህ ሲል ጠየቀው። ነገር እንደማብረድ፣ ሰላም እንደ ማውረድ፣ እንደ መገላገል ምን ይሉት ፈሊጥ ነው እሳትና ጭድን በተራ መሸንገል በቃልህ ተማምኖ ታግሎ የተረታ የትገባ ይሆን እንደ ዘበትክበት የባነነ ዕለታ ይህንን ወቀሳ አድምጦ ደብተራው ቃሉን አሰማምሮ መለሰ በተራው በወትሮ ልማዱ ሰው መተራረዱ ፈጽሞ ባይቀርም አንዱ ተሸንፎ አንዱ እንደሚያሸንፍ አያጠራጥርም ያሸነፈው መስፍን በትንቢቴ ታምኖ ደስ ብሎት ሲሾመኝ የተሸነፈው ግን ያልሁትን አስቦ እኔን መቅጣት ቢመኝ ከምኞት ባለፈ ከቶ ምን ያመጣል? የተሸነፈ ሰው ስልጣኑን ያጠቀን ሁሉን ነገር ያጣል። በዚች እጉድ ምድር መሸነፍ ነው ወንጀል። ይህንን አውቃለሁ። የተረታ ድኩም ራሱን ሊያጥናና እውነት ያሸንፋል ሲለኝ ይስቃለሁ። ይልቅ አሸናፊው እውነትን ያበጃል በአምሳሉ ጠፍጥፎ ሲሻው ያወርሳታል ለቀጣዩ ትውልድ በጽላት ላይ ጥፎ ምድር ገበያ ናት፣ አንዱ የአንዱ ሸቀጥ፣ አንዱ የአንዱ አሞሌ። አቅም የላት አቅም ሆና ትኖራለች የአሸናፊው ሎሌ። የአዳም ልጆች ልብም ጠንሳሽ የሚጠብቅ የጠብ ድፍድፍ በርሚል ግልብ ሰው ብቻ ነው ሰላምን በስብከት አሰፍናለሁ የሚል አጉል ከምትለፋ በዚች የጠብ ዓለም ጠብን ልታስወግድ፣ ቂሎች ሲፋለሙ በደማቸው አትረፍ፣ ባጥንታቸው ነግድ። በእውቀቱ ስዩምን ለግጥሙ አመሰግናለሁ። አድማጮች፣ እስቲ አሁን ደግሞ ከአንድ ለስለስ ካለ ሙዚቃ ጋር ልተዋችሁ። አምሳሏ ከተወዳጁ የሙዚቃ ንጉሥ ጥላሁን ገሰሰ ዘፈን ጋር ለምሳሏን እንደወደዳችሁ ተስፋ አደርጋለሁ። ወደ ተከታዩ ዘገባ ከማለፋችን በፊት የጋቢና ቪኦኤ ዝግጅት መልእክት አለን ብለውናል። ዝግጅታችንን በአዲስ መልኩ ልናቀርብ ነው ከሰኞው እስከ አርብ ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት የነበረው ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ድረስ በዋሽንግተን ሰዓት ዋን ፒኤም ላይ ማለት ነው እንደሚሆን ለአድማጮቻችን ለመንገር ነው እንግዲህ በቀጥታ በናይል ሳትና በአጭር ሞገድ በ19 እና 25 ሜትር ባንድ በ12110ና በ15580 ኪሎ ሄርትስ እንደሚገኝ ለመግለጽ ነው። ናይል ሳትም በቀጥታ ይሆናል። በአጭር ሞገድም እንገኛለን ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል። ፌስቡክ ላይቭም የሚከታተሉን ላይቭ አትሌዮ አማሃሪክ ላይ ሊያገኙን ይችላሉ በቀጥታ በዋሽንግተን ዲሲ አቆጣጠር ዋን ፒኤም ላይ ኢትዮጵያ ደግሞ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ድረስ እንድትከታተሉን እንጋብዛለን። ካለፋቸው ዝግጅቶቹ ካለፏቸው ደግሞ ሁለት ጊዜን ደግመዋለን ዝግጅቱን ከምሽቱ 12 ሰዓት አዲስ አበባ ላይ ኢትዮጵያ ላይ እስከ 12 ሰዓት ተኩል እንደዚሁም ደግሞ ከምሽቱ አንድ ሰዓት ጀምሮ እስከ አንድ ሰዓት ተኩል ድረስ ያገኙናል። ይህንንም በሳተላይት በቀጥታ በናይል ሳት መከታተል የሚችሉት ነው። በዚሁ አጋጣሚ እንግዲህ ፌስቡክ ላይ ባክ ላይም ገብቶ ሰብስክራይብ ያደርጉ። ለነሱ ኖቲፊኬሽኑ ልጅ ይሰጣል። ሰብስክራይብ አድርጉ። አት ቪኦኤ አማሪክ ላይ ጋቢና ቪኦኤ በቀጥታ የምትከታተሉት ዝግጅት ይሆናል። እንድትከታተሉ እንጋብዛለን። አስታውሱ ከምሽቱ 2 ሰዓት ላይ የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የእሁድ ምሽት ፕሮግራማችንን ነው። ተከታዩ ዝግጅት ወደ ሀረር ይወስደናል። ከሁለት ወራት በፊት ልክ እሁድ ግንቦት 6 2009 ዓ ም ከዋና ከተማዋ አዲስ አበባ በስተ ምስራቅ 515 ኪሎ ሜትር ርቀት ላይ በምትገኘው ሀረር ከተማ ውስጥ አርባ የሚሆኑ የጎዳና ላይ ልጆችን ሰብስቦ ስለሚያስተምር ተስፋ አለባቸው ስለተባለ ወጣት ዘገባ አቅርበን ነበር ተስፋ አለባቸው ከሰባት ዓመቱ ጀምሮ ብቸኝነትና የጎዳና ተዳዳሪነት ሕይወትን የቀመሰ ሲሆን ራሱን ከችግር ጋር አስተምሮ ስራ ከያዘ በኋላ ተመልሶ ወደ ጎዳና በመሄድ ሕጻናቱን ሰብስቦ ታሪኩን በመንገር ትምህርታቸውን እንዲማሩ አግባብቷቸዋል። ከነዛ ተማሪዎች ውስጥ ቤተ ክርስቲያን ደጅ ላይ ለልመና ላስቲክ አንጥፈው በሚያገኙት ትርፍራፊ ምግብ ለሚያሳድጓት ማየት የተሳናቸው ወላጆቿ በቶሎ ለመድረስ ጠንክራ ከምትማር የአስረኛ ክፍል የደረጃ ተማሪ ጀምሮ ቤተሰቦቻቸውን ከነ መፈጠራቸው የማያውቁ በልጅነት ጊዜያቸው ብዙ መከራን የገፉ ተማሪዎች ህይወት የተወሰኑትን በምሳሌነት አቅርበን አሰምተናችሁ ነበር። ከተስፋ በተጨማሪ ያነጋገርናቸው ከአርባዎች ውስጥ ሶስቱን በምሳሌነት መርጠን የሌሎቹን አርባ ተማሪዎች ይወክላሉ ስንል መብራቱ ታደሰ የት ነበር ይሆን ሽባባውን አነጋግረን ነበር። እንዲሁም ደግሞ በውጭና ትምህርቷን የምትከታተል ገሊላ ሰለሞን የተባለች ተማሪ ማናግረን ነበር። ለማስታወስ ያህልም ድምጻቸውን ቀንጨብ አድርገን እናሰማችሁ። እናቴ እኔ ነኝ የምመራት። እኛው ስላሴ ነበር የምንኖረው ቤተ ክርስቲያኑ ጋር እና የሆነች ትንሽዬ ቤት አገኘን እና ገባን። እኔ እንደ ሌሎች ምናምን ብዙ ማልበት ምናምን እንትን አለ እዚህ የሚሆነ ሰው ጋር ቁጭ ምናምን ነገር ትምህርት መማሩ ላይ አስፈልጋኝ ነበር እና አንድ አለዚህ የሆነ ኮካማ ከፋፋይ ያለው ሰውዬ ዘኝ ምናምን ነገር ቢያንስ የማታ ጀምር እንደ ቀልድ ዝም ብለህ ከምታምሽ ትዞር ሰራ እንኳን ቀን ሰርተህ ከጨረስኩ በኋላ እንደ መደበሪያ ሚሊዮን ከተማር ምናምን ነገር አለ። እሺ አልኩኝ። ማታ ማታ እንደ ቀልድ እያልኩ እማራለሁ። እንደምቀልደውም ሳይሆን የሆነ ወጥሬ የመማር አይነት ነው። ውጤትም ግን እንደዚህ እንደዚህ እያልኩ እንደዚህ እንደዚህ እያልኩ የሆነ አምስት ያ ክፍል ስደርስ የሆነ ትንሽ የትምህርቱ ፍቅር የሆነ የሚመጣለኝ ውጤት የሆነ ሲሪየስ እየሆንኩ መጣሁ። ጎዳና ህይወት ላይ እያሉ ኳስ በጣም ውድ ነበረ። ጓደኛዬ ኳስ ተጫዋች ነው። እሱን እያየሁ ያው እየነገረኝ ወደ ኳስ እንድገባ ነገረኝ። ያው እኔም ፕሮጀክት ገባው ሰርቲን ማለት ነው ሰርቲን እየሰራው አሁን ደግሞ በሀረር ሲቲ ስፖርት ክለብ የምጫወተው አሁን። ከዛ ከጎዳናው ውስጥ ስወጣ ወደ ቤት በገባው በሳት ጥሩ ጊዜያትን እያሳለፍኩ ነው አሁን። ቢያንስ እንኳን ቢቸግረኝ ብታመን ተስፋ ጋር ብንመጣው፣ ብዙ ጊዜ ብቻዬን ሆኖ ነው የምመርጠው፣ ምክንያቱም ማንም የኔን ችግር የሚረዳ የለም። ይህንን የልጆቹን ታሪክ የሚተርከውን ዘገባ ባቀረብን ማግስት አንድ ጥሪ ከጄኔቫ ስዊዘርላንድ አገኘን። አቶ ውህብ የሽጥላ እንደሚባሉ ነግረውን በልጆቹ ታሪክ እጅግ ማዘናቸውንና መርዳት እንደሚፈልጉ ገልጸው ስልክ ጠየቁን። የተስፋን ስልክ ሰጠናቸው። በርካታ ሰዎች በኢሜል አድራሻ ጠየቁን። በተጨማሪም በፌስቡክ ገጻችን ላይ በጋራ ሆነው በጎፈንድ ሚ ገንዘብ ለመሰብሰብ ጠይቀውን ነበር። በተጨማሪም ደግሞ በፕሮግራሙ ላይ ከተሰማው ታሪክ ውስጥ ገሊላ ሰለሞን የተባለችው ተማሪ ታሪክ እንዳሳዘናቸው ለገለጹ ከ ሰላሳ በላይ ለሚሆኑ ጥያቄዎቻችን ስልክ ቁጥር ሰጠን ተስፋ አለባቸው። በዚህ ምክንያት በርካታ የስልክ ጥሪዎችን እንዳስተናገደና በፕሮግራሙ ላይም እንዲህ ሲል ላቀረበው ጥያቄ ምላሽ የሚሰጥ የስልክ ጥሪ እንዳገኘ ነገረን። ከዚህም የተሻለ ነገር ለመስራት እንደ ያስ ይዤ እየተንቀሳቀስኩት ያለው ነገር አለ። አንደኛ የወንዶቹ ግቢ ላይ የልብስ ማጠቢያ ማሽን በመትከል የላውንደሪ አገልግሎት ለኅብረት እየሰጠን ኢንከሞችን መሰብሰብ ከዛ ያ ኢንከም ለልጆቹ ለትምህርታቸውም፣ ለጤናቸውም፣ ለምግባቸውም ለሁሉ ነገራቸው የሚሸፍንላቸው ለማድረግ አስቤ እየተንቀሳቀስኩ ነው። ከዛም በተጨማሪ ሴቶቹ ግቢ ላይ ደግሞ የእንጀራ መጋገሪያ በመክፈት ጋጋሪ ቀጥረን በልጆቹ ሳይሆን ጋጋሪ ቀጥረን ልጆቹ በጣም ኬዶች ናቸው። ትምህርት ላይ ፎከስ እንዲያደርጉ ነው ኖር የምፈልገው ከነዛ ህይወት ወጥቶ ማለት ነው። እና ጋጋሪ ቀጥረን እንጀራዎችን እየጋገረን ለሆቴል ለማስረከብ እቅድ ይዣለሁ። ለእነዚህ ነገር ማስፈጸሚያ ለልብስ ማጠባ ማሽኑ እስከ ሀምሳ ሺህ ብር ለእንጀራ መጋገሪያውም እስከ ሀምሳ ሺህ ብር ጠቅላላው አንድ መቶ ሺህ ብር ነው። በቀደም ያስኩት ይህን ነገር ለማድረግ እየተንቀሳቀስኩኝ ነው ያለው ተስፋ። በወቅቱ ተማሪዎቹ በየሆቴሉ እየሄዱ ምግብ ከሚበሉ እና ሁሌም በልመና ተሳቀው ከሚኖሩ እንጀራ መጋገሪያ እና ልብስ ማጠቢያ ማሽኑን ቢያገኙ በተረጋጋ መንፈስ ትምህርታቸውን መቀጠል እንደሚችሉ ነበር የገለጸው። እና ምን ምላሽ አገኛቸው አልኩት። ከብዙ ቦታዎች ስልክም እየተደወሉልን የምንሰራውን ስራ ጠንክራ እንድንሰራ እንድንበረታ የተለያዩ ሰዎች እየደወሉ እያበረታቱን ይገኛሉ። እዛ በተጨማሪ በሁለት ግሩፕ በኩል አቶ ውሂብ እና ጓደኞቻቸው እንዲህ አንድ መቶ ሰላሳ ሺህ ብር አሰባስበውልን ድጋፍ አድርገውልናል። በተጨማሪ ደግሞ አቶ ሳንሶን ከፍያለው እና አቶ ዮሐንስ ሙላም እኒኮ ከጓደኞቻቸው ጋር አሰባስበውልን አንድ መቶ አንድ ሺህ ብር ድጋፍ አድርገውልናል። ጠቅላላ ወደ ሁለት መቶ ሰላሳ አንድ ሺ ብር ድጋፍ አግኝተናል። ባገኘነውም በዚህ ድጋፍ እኛም አስቀድመን በተናገርነው መሰረት በእቅዳችን መሰረት የልብስ ማጠቢያ ማሽኑንም እንዲሁም የእንጀራ መጋገሪያውንም ቶሎ ብለን ጨርሰን ወደ ስራ ገብተን ሰርተን እናመጣለን። ያሰብነውን ለውጥ አምጥተን ለሁሉም እናሳያለን። የእንጀራ መጋገሪያው ተጠናቋል። እቃዎቹ አቅርቦቱ በፍጥነት ስለምናገኝ፣ የልብስ ማጠቢያ ማሽኑን ግን አዘናል። በቅርቡም ይገባል። የእንጀራ መጋገሪያ ማሽኑ ከአንድ ወር በኋላ ባለው ጊዜ ውስጥ ስራውን ሲጀምር የልብስ ማጠቢያ ማሽኑ ግን ከውጭ ነው የሚያስመጡት። አስመጪዎቹ ልክ ከውጭ መጥቶ እንደገባ ወዲያውኑ ወደ ስራ ገብተን ያለውን ነገር እናሳያለን። አሁን ካመሰገንኳቸው ሰዎችን በተጨማሪ አንዳንድ ድጋፍ ያደረጉልንም ሰዎች አሉ። ነገር ግን ድጋፍ ያደረጉልን ሰዎች ሁሉም ስማቸውን መጥቀስ ስላልፈለጉ እንዲሁ በደፈነው እናመሰግናለን። ለእኛ የሰጣችሁትን እግዚአብሔር ዋጋችሁን ይክፈላችሁ ነው ተስፋ አያይዞ ከዚህ በተጨማሪ በግል ወደ አስራ ሁለት ሺህ የሚጠጋ ገንዘብ ቃለ ምልልስ ስለሰጡት ተማሪዎች እንደተሰጠ ተናግሯል። እዛ ላይ ኢንተርቪው ያደረጉት ተማሪዎቹም የላኩላቸው አሉ። በገንዘብ ደረጃ እስከ አስራ ሁለት ሺህ ብር በኢትዮጵያ ማለት ነው ለልጆቹ በየግላቸው በእነሱ ስም አድርገው የላኩት አሉ። ለልጆች ለትምህርታቸው ለአንዳንድ ሁኔታ እንዲጠቅማቸው ተብሎ ማለት ነው። በተጨማሪም ለገሊላ ሰለሞን ለሬፍት ቫሊ ኮሌጅ የአንድ ዓመት የትምህርት ቤት ክፍያ እንደተከፈለላት ተናግሯል። የሬፍት ቫሊ ኮሌጅም ለሶስት ተማሪ ነጻ የትምህርት እድል እንደፈቀደ እና ገሊላ ሰለሞን በትምህርት ቤት ውስጥ ማንኛውንም አገልግሎት እንድታገኝ እንደፈቀደላት ገልጾልናል። በርካታ ሰዎች ልጆቹ ትምህርታቸውን እስኪጨርሱ ለማስተማር ቃል እንደገቡለትም ተናግሯል። አሁን አዲስ የጀመሩት አካሄድ አለ። በአንተ ስር ካሉት ልጆች አንድ ልጅ የሚያስፈልገው ወጪ ምን ያህል ነው ብለው በግሩፕ መደራጀት የጀመሩ አሉ። ጣሊያን ውስጥ አሉ፣ አሜሪካ ውስጥም አሉ፣ አውስትራሊያ ውስጥም አሉ። እስካሁን ከሶስቱ ሀገር ላይ በግሩፕ የጀመሩ አሉ። ለአንድ ልጅ ምን ያህል ያስፈልጋል ብለው ከአናግረውኝ በቃ በአንድ ልጅ ሀምሳ ዶላር እናስብና እነዛ ልጆችን በቀጥታ የሚደረግዱትን ሁኔታ አስተማማኝ በሆነው ሁኔታ ምግብም ከሆቴሎች እንኳን እንትን ባይል እዛው ቤታቸው ባሉበት ቦታ እየበሰለላቸው እንዲመገቡ መሆን አለበት። ሆቴል ላይ ሄዶ መብላት የለባቸውም። ምክንያቱም ምሳና አራት ላይ ሄዶ ሆቴሎች ላይ ሲያመጡ በመሀልም ሊረባቸው ይችላሉ። ልጅም እንደመሆናቸው መጠ ና ግቢያቸው ውስጥ መንፈሱ ወደ ግቢ መምጣት አለበት ብለው አስበው አውስትራሊያ ውስጥ እስካሁን ድረስ ስምንት ሰዎች እንደ ግሩፕ ተቋቁመው ከአምሳ አምሳ ዶላር እንልካለን ብለው ተቋቁመዋል። ከመስከረም ጀምሮ እንጀምራለን ብለዋል። ሌሎች ሰዎችንም እናሰባስባለን ብለዋል። ጣሊያን ውስጥም አምስት ሰዎች እንደዚሁ፣ አሜሪካ ውስጥም እንዲሁ ሰባት ሰዎች ጀምረዋል። እንደዚህ አይነት ነገሮች አሉ። በቃል ደረጃ የተገቡ ማለት ነው። አላማዬ ልጆቹ ትምህርታቸውን ጨርሰው ትልቅ ቁም ነገር ላይ ሲደርሱ ማየት ነው ብሏል። አሁን ተማሪዎቹ ምግብ የሚበሉበት ሁኔታ ተስተካከለ ወይ ብየው ነበር። ያው ምግብ ልም በተመለከተ ሆቴሎች ጋር እንደዚሁ በፊት ይሰጡ ነው የነበሩ ሆቴሎች እየሰጡን ነው አሁንም ያሉት። ነገር ግን ያው ያ በቂ ነገር አይደለም፣ የሚጎል ምግብ አለ አርባ ልጆች ናቸው። ከአርባዎቹ አስራ አራት ሆቴሎች ነው የሚያደርጉት። አስራ አራት ሆቴሎች ደግሞ ሀያ ዘጠኝ ልጅን ነው የሚችሉት። አስራ አንዶቹ ልጆች ምግብ የላቸውም። ያንን ምግብ ሁለቱ ምግብ ለሶስት ሁለት ምግብ ለሶስት እየሆኑ ነው ያ እየተመገበ ያሉት። እንግዲህ ሌሎች ሆቴሎችም ጠይቀናል ይህንን ተመሳሳይ ድጋፍ እንዲያደርጉልን እነሱን እየጠበቅን ያለ ነው። አሁን ላይ ግን ያንንም በልጠው በደስታ እየኖሩ ነው ያሉት ሁሉም ልጆች። ያለንን ተካፍለን ነው እንትን እያለን ያለ ነው። ወደፊት ግን እነዚህን ማቴሪያሎች ገዝተን ስራ ስንጀምር የመጀመሪያ ነገር መጀመሪያ የራሳችን ልጆች መግበን ያንን አቅም መፍጠር አለብን ነው። ከዛ ደግሞ የሚያስፈልጉ ሌሎች መሰረታዊ ነገሮችን ለማሟላት ብለን ያስብ ነው። የመጀመሪያውን ምላሽ የሰጡትና ከስዊዘርላንድ ወደ ደወሉት አቶ ይህ ብሽ ጥላ ጋር በድጋሚ ደወልኩ አንድ መቶ ሰላሳ ሺህ ብሩን ጓደኛሞች ተሰባስበው አዋጥተው እንደላኩላቸው ገለጹልኝ። አዲስ ነገር ባይሆንም የሪፖርቱን በሰማን ጊዜ ያን ኢንተርቪው በሰማን ጊዜ ያንን የመሰለ ብሩ አእምሮ የያዙ ልጆች ችግር ላይ ወድቀው ትምህርት ቤት ለመሄድ እናት ወላጆቻቸውን ለዕለት ጉርሶ የሚያገኙበት ቤተ ክርስቲያን በራፋ ደርሰው መሄዳቸው ባዳመጥን ጊዜ በእውነቱ ከኔም በላይ ጠዋት ስነሳ በቴሌፎኔ ላይ መልእክት በንደውለውም ምንድን ነው የተፈጠረው? ደግሞ ትንሽ ከአካባቢ ተፈጠርኩ ሰው በሆኔ ወደ እኔ ደውለው ከእኔ በላይ የተቆረቆሩ ወገኖች ያነሳሱን። ምን እናድርግ ስንል ያው እዚህ ዓላማ ዙሪያ የተሰባሰብ ስለሆነ በእጃችንም ገንዘብ ነበር ለዚህ አይነት አስቸኳይ እርዳታ የምናደርግበት ተጨማሪ ገንዘብ በላዩ ላይ በመጨማበር እነኝህ ሰዎች ለመድረስ እስቲ ተስፋ እንሆናቸው እስቲ እምባቸውን እናድርቅላቸው በሚል መንፈስ ነው ያደረግ ነው። እንዲ ምንድን ነው የምትጠብቁት? አሁን ይሄ ገንዘብ ደርሶታል። እንደው ተስፋም ከፍተኛ ምስጋና አቅርበዋል። ና ይሄን ገንዘብ ከላካችሁ በኋላ ከተስፋም እዛም ካሉት ልጆች ምንድን ነው የምትጠብቁት? ብዙ ነገር አድርግ ብለን ማለት ሳይሆን ያው መቼም እኛ ለእሱ ተስፋ እንድንሆን ነው የምፈልገው። ወደፊትም ቀጣይ እርዳታ ለማድረግ ነው። ግን መጠንቀቅ ያለብን ተያይዞ መውደቅ አለው። ሁልጊዜ ኢትዮጵያ ውስጥ እነኝን ልጆች ስለረዳን ኢትዮጵያ ውስጥ ሌሎች ችግሮች የሉም ማለት አይደለም። እነኝን ልጆች ሰብስቦ ስላስተማረ ሀረር አካባቢም ከሀረር ውጪ ወይም በአካባቢ የሚገኙ ሌሎች የተበሷቆሎ የተቸገሩ ኢትዮጵያኖች የሉም ማለት አይደለም። ስለዚህ ተያይዞ ከመውደቅ የተወሰኑትን ልጆች ለውጤት ማብቃቱ ላይ ብንዲያተኩር ነው። እኔ ከዚህ በፊትም በስልክ ያሳሰብኩ እሱ ነው የሰውን ሁሉም ባደርቃለሁ ብለው መጨረሻ ላይ ሁሉ ከእምባሳ ይላቀቅ የሚቀርበት ሁኔታ ስለሚፈጠር፣ እነኝ የያዛቸውን ልጆች እኛም የተቻለንም ቀጣይ እርዳታ ለማድረግ እቅዳለን። ውጤት ላይ አድርሶ በፕላን እና በባጀት በተመራ መልኩ ውጤት ላለው ስራ፣ እነኝን ደግሞ አንድ ቦታ ሲደርሱ እሱም እንደ ታሪኩ እንደሰማሁት ከዚሁ አይነት ችግር ወጥቶ ዘ የደረሰ ልጅ ነው። እነኝ ደግሞ ሌሎች ሺዎችን ሊረዱ የሚችሉ ልጆችን መፍጠር ነው። በአካባቢ ያሉትን ሁሉ ድሃዎችን ስኩል ኢትዮጵያኖችን ሊያድን እንደሚያይችል ተረርቶ የአቅሙን አቅሙ የፈቅደው ደግሞ ውጤት የሚያመጣ ስራ ቢሰራ ነው ደስ የሚለን። ከዛ በተረፈ አቅም በፈቀደ ሌሎችም እርዳታዎች ማግኘት ተቻል፣ አሰባስበን እያሰፋው ቀስ በቀስ መሄድ ነው። እና አስር ሰው ዳቦ ከማስላስ አንድ ሰውን ከረሃ ማዳን የተሻለ ይመስለናል። ይህን ነው የምንመክረው። መቼም ጨካኝ አባባል ነው፣ ግን አለለዛ ውጤት አይገኝም ወይም ካለንበት አንወጣም። ሌሎቹን አይርዳ አይደግፍ ማለት አይችልም። ግን እንደዚህ በተለይ ተምረ አንድ ቦታ ለመድረስ ውጤት ሊያሳዩ የሚችሉትን ልጆች ነገ ተስፋዎች ናቸው። ለእነሱ ለመሰሉ ወንድምና እህቶቻቸውና እነሱ ላይ አተኩሮ ይስራ አንጻር በአንጻሩም ደግሞ ሌሎችም ደግሞ ሀይሎች ሌሎችም ሰዎች የእሱን አይነት አላማ ይዘው እንዲነሱ ቢያስተምር ቢቀሰቅስ የተሻለ ይመስለኛል። ይህን ፕሮግራም በፌስቡክ ገጻችን ላይ ከተመለከተ በኋላ የመጀመሪያ መልእክት የላክልን ጋዜጠኛ ሀብታሙ ስዩም ነበር ልጆቹን በጋራ ለመርዳት የሚፈልጉ ሰዎች እንዳሉ በመግለጽ ከዚህ ቀደም ለአንዲት የዶክትሬት ዲግሪ ተማሪ ያሰባሰቡ ወጣቶችን ጨምሮ የጎፈንድሚ የኢንተርኔት ድረገጽ ማሰባሰቢያ ገጽ ከፍተው ገንዘብ ለማሰባሰብ አቅደው ተንቀሳቅሰዋል። በዚህም 3918 ዶላር ለማሰባሰብ ችለዋል። ተስፋ በመግቢያው ላይ የገለጸው 101 ሺ ብር እነዚህ ወጣቶች የላኩለትን ነው። ይህን ገጽ ሲያስተባብሩ ከነበሩት ውስጥ ሳምሶን ከፍ ያለውና ዮሐንስ ሞላ ሲሆኑ፣ ዮሐንስን አነጋግሬው ነበር። መጀመሪያ ያሰብነውን ያህል ገንዘብ አለ ሰዎችን የሚሰበሰብ ነው ጎል ያደረግነው ነበረ። ከሱ ያነሰን የተሰበሰበው፣ ከሱ የበለጠ መሰብሰብ ይችል ነበረ። ግን አንዳንድ ጊዜ ሰዎች የሰዎችን ታሪክ ይሰሙና ምላሽ ይሰጣሉ። እኛ ለማድረግ የቻል ነው። እንዲህ ቢደረግስ የሚል ሀሳብ ሲመጣ አስተባብረን ቁም ነገር ለማድረግ የተቸገረ ሰው አለ፣ እዛ ጋ የሰዎችን ቁስል የተሸከመ ደግሞ መምህር ተስፋ አለ። እሱን እንዴት እናግዘው፣ አይዞህ አለን፣ ከጎና እንበለው ለማለት ነበር እና አንዳንድ ጊዜ ከኪሳችንን ማውጣት ሳይሆን ነገሩን ብናጋራው ብቻ ሌሎች ሰዎች እንዲረዱ እንዲያግዙ ማድረግ ይቻላል። እና እሱንም ባለማድረጋችን የተነሳ ሁሉም የታሰበውን ያህል ገንዘብ አልተሰበሰበም። ራሱ የጎፈንድሚ መርህ የሚለው ምንድን ነው? በማጋራት ብቻ የሚሰጠውን ነገር በአምስት ፐርሰንት ማሳደግ ይቻላል ይላል። ሰው ከኪሱ አውጥቶ አምስት ብር መስጠት ባይችል በማጋራት ሰው አምስት ብር እንዲሰጥ ማድረግ ይችላል። ይህንን ማድረግ ያለብን ትክክለኛ ለሆኑ የእርዳታ ፕላትፎርሞች በሙሉ ነው ብዬ አስባለሁ እና እኛ ያደረግነው ነገር ግን ብሎ ምላሽ መስጠት ነው። የሰውን ታሪክ ሰምተሻል። አለዚያ ወሬ ማድመቂያ ብቻ ሆኖ ይቀራል። የሰዎቹን ቁስል አዳምጠሽ አቅመ ቢስነት ሲሰማሽ እንደ ከዚህ በፊቱ እንዲህ ብናደርግ እኮ የዛ ሰው ሸክም ይቀላል ብለን በማሰብ ነው። ለማመስገን የምንፈልገው በአስተባባሪዎቹ ስም እና በራሱ በመምህር አልተስለባቸውም ስል የተባበሩትን ሁሉ ነገሩን ስናደርግ ከኪሳቸው በማውጣት በማጋራት እና ነገሩን ሌሎች እንዲደርሳቸው በማድረግ ግንዛቤን በመፍጠር እንዲሁም እሱ ሐረር ላይ መምህር ተስፋ ሐረር ላይ ይሄን ቢያደርግ ደግሞ በሱ ተነሳስተው በሌሎች ሰፈሮች ውስጥም መንደሮች ውስጥ ማስተባበር የጀመሩን ሰዎች አሉ። የሰውን ቁስል የእኔ ቁስል ነው ብሎ ማሰብ ነው ለእንደዚህ ለመተባበር እና አብሮን ለመኖር ለፍቅር ካልሆነ ብዙ ጊዜ ይኖረናል። እስካሁን የኖር ነው በቂ ነው እና እነሱ እንዴት ወደ ቁም ነገር እንለውጠው? አይዞንበልበት ነው እና ሁሉንም ማመስገን እንፈልጋለሁ ዛ ያው በእነሱ ስም ነው፣ በልጆቹም ስም እና በራሱ በመምህሩም ስም፣ በአስተባባሪዎቹም ስም። በአጠቃላይ ተስፋ እንደነገረን በርካታ የሀረር ከተማ ነዋሪ እየሄደ ተማሪዎችም ጎብኝቷል። የልብስ ማጠቢያ ማሽኑ ከተገጠመ ልብስ እንደሚያሳጥቧቸውና ሆቴሎችም እንጀራ እንደሚረከቧቸው እንደገለጹላቸው ነግሮናል። በልጆቹ ላይ ምን አይነት ስሜት እንደተፈጠረ ጠየቅኩት። አንደኛ በጣም ትልቅ መንፈስ አለ በግቢያችን ውስጥ በቃ ደስ የሚል መንፈስ የሆነ፣ አንጨናነቅም ጥሩ ሁኔታ እየሄድን ያለ ነው። ስፔሻሊ አሁን የትምህርት ውጤት የሚሰጥበት ሰዓት ነው። ፈተና ጨርሰው የካርድ ውጤታቸውን የተጠባበቁ ነው ያሉት። መጪ ክረምት ወቅት ነው። ለክረምት ወቅት በጨዋታ ብቻ ሳይሆን በትምህርትም በተለያዩ ነገሮች ላይ እንዲሰሩ አዘጋጅተናቸው ነው ያሉት። ግቢ ኪራዮች ነበሩብን፣ እነዚያ የግቢ ኪራዮችን ከፍለናል። እንደ አስቀድመን ከፊት የስድስት ወር ሁላ ከፍለናል። የሶስት ወር አስራ ዘጠኝ ሺ አምስት መቶ ብር ነው ያለ የሚሆንብን፣ የስድስት ወር ደግሞ ሰላሳ ዘጠኝ ሺ ብር ነው ያለብን። አስቀድመን የስድስት ወር ከፍለናል። ነፃ የሆነ ስሜት ይሰማናል። በአሁኑ ሰዓት ደስ የሚል መንፈስ አለ። በተለይ በዚህ ፕሮግራም ላይ ከቀረበ በኋላ ከሀገር ውስጥም ብዙ ሰዎች እየመጡ ጎብኝት እያደረጉ ነው። እዛው ከተማ ውስጥም ሀራር ከተማ ውስጥም የሚገኙ ሰዎች መጥተው የጎብኙ ነው ያሉት። ከተማ ውጭ አቅም ራሱ መጥተው የራሳቸውን አስተያየት ሰጥተው እየጎበኙ ነው ያሉት። እኛም የአስተያየት መስጫ መዝገብ አዘጋጅተን ነበር። በጣም በርካታ ሰዎች አስተያየታቸውን አስቀምጠዋል። ደስ በሚል ሁኔታ ብቻ ጥሩ ነገር ነው ያለው። ደስ የሚል ነገር ነው ያለው። ልጆቹ ጋር የማየው ነገር በጣም የደስታ ስሜት ነው። የመተማመን ነገር ምናልባት የሆነ ነገር ሲጎል ልጆቹ ጋርም ሲጎልባቸው የሆነ ስሜት ይሰማቸዋል፣ ም የማጣት ስሜት። አሁን ላይ ግን ደስ የሚል ነገር አለ። ይህንን ነገር ይዘን ነው እየቀጠልን ያለ ነው። እኔም ስልኩን በድምፅ ማጉያ ላይ እንዲያደርገውና ስሜታቸውን እንዲነግሩኝ ጠይቄያቸው ነበር። ሁሉም በአንድ ድምፅ ችግራቸውን ሰምተው ምላሽ ለሰጧቸው ሁሉ ምስጋና አቅርበዋል። ትምህርታቸውን ጠንክረው በመማርም ራሳቸውን ለቁም ነገር እንደሚያበቁ ቃል ገብተዋል። የምሽቱ ዝግጅታችን ወደ መጠናቀቁ ነው። ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ማዳመጥ ትችላላችሁ። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ቪኦኤ ብላችሁ ተከተሉን፣ ተነጋገሩ። ጽዮን ግርማ አብሬያችሁ ነኝ። አሁን ወደ መጨረሻው ዝግጅት ልውሰዳችሁ። የመጨረሻው ዘገባ የኦሮሚያ ክልል በአዲስ አበባ ከተማ ያለውን ልዩ ጥቅም የሚያስጠብቅ በሚል በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት የተመራው ረቂቅ አዋጅን እየተመለከተ ይሆናል። የኦሮሞ ዲሞክራሲያዊ ግንባር ኤዴግ ስራ አስፈጻሚ አባልና የድርጅቱ ቃል አቀባይ አቶ ሊንጮ ባቲ የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ በሚል ከሚኒስትሮች ምክር ቤት ወጥቶ ለህዝብ ተወካዮች ምክር ቤት የተመራው ረቂቅ አዋጅ ለህዝብ ጥያቄ መልስ የሚሰጥ ተጨባጭ ሀሳብ የለውም ሲሉ አጣጥለውታል። እንደውም የተጠቀሙበት ቋንቋና አገላለጹ ህዝብን የሚያራርቅ የሚያቃርንና ሌላው ህዝብ በኦሮሞ ላይ ቅሬታ እንዲኖረውና ህዝቡ እንዲከፋፈል ነው እንደውም የሚጠቁመው። ምክንያቱም ልዩ ጥቅም ሲባል የኦሮሞ ሕዝብ ልዩ ጥቅም አልጠየቀም። ልዩ ጥቅም መጠየቅ አይቻልም። ሌላው ዜጋ የሚኖረው መብት ለኦሮሞ ሕዝብ መኖር አለበት እንጂ ከሌላው የኢትዮጵያ ሕዝብ ተለይቶ ለብቻው ልዩ ጥቅም የጠየቀበት የለም እና ቋንቋው ራሱ ትክክል አይደለም። ልዩ ጥቅም በሚል ቅጽል ስም የቀረበው ረቂቅ አዋጅና በአዋጁ ላይ የሰፈሩት እንደ ትምህርት መሰረተ ልማት፣ የባህል ማዕከላት መቋቋም፣ ስያሜና የመሳሰሉት መብቶች ማንም ሰው ሰው በመሆኑና የትኛውም ዜጋ ሊያገኛቸው የሚገ ቡ መብቱ ናቸው ብለዋል አቶ ሊንጮ። የአሁኑ በልዩ ጥቅም ስም ፖለቲካዊ ፍላጎትን ማሟያ ነው ብለውታል። በዚህ በልዩ ጥቅም ስም ከዚህ በፊት ሁለት ዓመት ስንት ደም ያፋሰሰው የኦሮሞ ሕዝብ የተቃወመው ማስተር ፕላን በሌላ በጓሮ በር አምስተው በእድገት ስም አሁንም ማፈናቀል እንችላለን፣ እድገት እናስፋፋለን፣ ትራንስፖርት ሶሻል ሰርቪስ የሚለው ሌላኛው የእጅ አዙር በማስተር ፕላን ማድረግ ያቃታቸውን በዚህ ማድረግ ነው ያመጡት። በኢትዮጵያ ውስጥ የኦሮሞ ማህበረሰብ ከሌላው ሕዝብ የተለየ መብትና ጥቅም ይሰጠኝ ብሎ የጠየቀ ይመስል ልዩ ጥቅም ማለት አላማው ሌላ ነው ይላሉ። ለኦሮሞ ህዝብ ልዩ ጥቅም ሲባል ሌላ ውስጥ ጥቅም የለውም። የኦሮሚያ እዛ መሰረተ ልማት ወይንም የትምህርት ቤት የባህል ማል ማዕከል ሲሰራ ከሊዝ ውጪ ይላል። ሌላ ውስጥ ከጋምቤላ ሪጂናል ስቴት አዲስ አበባ ውስጥ የማዕከል መስራት ከፈለጉ ከባህር ዳር መስራት ከፈለጉ እነሱ ሊዝ ሊያስከፍሏቸው ነው። በአንድ ሀገር ውስጥ ሁለት አይነት አስተዳደር ሁለት አይነት ጥቅም ሊኖር ይችላል? አይችልም። እና እንደዚህ ያሉ ፐብሊክ ጉድ የሆኑ የፐብሊክ ኢንስቲትዩሽኖች ለመጀመሪያም ነፃ መሆን አለባቸው። ምክንያቱም ጥቅሙ የህዝብ ስለሆነ እና ቋንቋ እዛ ውስጥ የሰፈረው ሁሉ ሌላውን ኢትዮጵያዊ የሚያስፈራራ አሁን ያለው ትግል ህዝቡ ጫፍ እስከ ጫፍ ባመጸበት ጊዜ ይሄንን ተጠቅመው ህዝቡን ከፋፍለው ጊዜ ለመግዛት የፖለቲካ የስልጣን እድሜያቸውን ለማራዘም የሚጠቀሙበት እንጂ ምንም የመብት ነገር የለበትም። ባዶ ነው። እዛ ውስጥ የተጻፉ መብቶች፣ ህገ መንግስታዊ መብቶች የተፈጥሮ መብቶች ናቸው። በአዋጅ የሚሰጡ አይደሉም። መጀመሪያውም የተፈጥሮ መብት ነው። ዋናው ጥያቄው አዲስ አበባ አስተዳደሩ ታክሴሽኑ ከጎረቤት አካባቢዎች ጋር ያለው ያለው ግንኙነት ምንድን ነው የሚሆነው? ጂኦግራፊካል የት ነው ያለችው የሚለው። አዲስ አበባ የፌዴራሉም ዋና ከተማ መሆን አለባት፣ የኦሮሚያም ዋና ከተማ መሆን አለባት በአቀማመጧም በታሪካም ደግሞ አዲስ አበባና ኦሮሚያ ሪጅናል ስቴትን መከፋፈል ማለት ስጋና አጥንት እንደመለየት ነገር ነው። ሊለያይ የሚችል ነገር አይደለም። የኦሮሞ ነጻነት ግንባር በበኩሉ ረቂቅ አዋጁን ተቃውሞ መግለጫ አውጥቷል። የግንባሩን ቃል አቀባይ አቶ ቶሌራ አዳባን ማምሻውን ወደ አስመራ ደውዬ አግኝቻቸው ነበር። ድርጅታቸው በአጠቃላይ ረቂቅ አዋጁን እንደማይቀበለው ገልጸዋል። የኦሮሞን ሕዝብ ጥቅም በተመለከተ እንደዚህ ባሉ ወሳኝና ገብጋቢ ጥያቄዎች ላይ ውክልና ያለው የሕዝብ ተወካይነት ያለው አካል ነው እንጂ መወሰን ያለበት በህዝብ ያልተመረጠና ህዝብ ያልወከለው መንግስትም ሆነ ቡድን ሊወስን አይችልም ከሚል አቋም ነው እኛ ተቋማችንን የምናሰማው። የህዝብ ተቃውሞዎች በሚበረክቱበት ጊዜ የህዝብ ጥያቄዎችን ለማቀዝቀዝና ለማፈን ጥገናዊ ለውጦችን ማድረግ ነው የተያዘው የሚሉት አቶ ቶሌራ መንግስት ስር ነቀል የሆነ ለውጥ ለማድረግ ፍላጎት የለውም ይላሉ። በኢጃዙር የማስተር ፕላኑን የኦሮሞ ህዝብ ሲቃወም የነበረው ማስተር ፕላን በሌላ መልኩ ለመተግበር የተወጠነ ውጥን ነው እንጂ የኦሮሞን ህዝብ ጥያቄ ይፈታል የሚል አይደለም። የኦሮሞ ህዝብ በመጀመሪያ ነገር ፍንፍኔ ላይ ልዩ ጥቅም አለኝ ወይንም ደግሞ የፍንፍኔን መሬት ለኦሮሞ ህዝብ የማከፋፈል ጥያቄ አይደለም፣ የባለቤትነት ጥያቄ ነው። ባለፈው ሳምንት በሚኒስትሮች ምክር ቤት ጸድቆ ለህዝብ ተወካዮች ምክር ቤት የቀረበውና ለሁለት ኮሚቴዎች የተመራው ረቂቅ አዋጁ ውይይት እንደሚደረግበት መንግስት መግለጹ ይታወሳል። አድማጮች ይህንን ረቂቅ አዋጅ በተመለከተ የጥያቄና መልስ ዝግጅት አዘጋጅና አቅራቢ ትዝታ በላቸው የእናንተን አድማጮች ጥያቄ ተቀብላ ሰፋ ባለ ዝግጅት በሚቀጥለው ሳምንት ትመለሳለች። እንግዶቿንም በነገው ምሽት ታስተዋውቃለች። በእኔ በኩል እስከ ማጠቃለያው ከአንድ ሙዚቃ ጋር ልተዋችሁ። ሚካኤል በላይነ ትመጪ እንደው Yeah, I feel.

Imagine To merging Alone It's the... all I got Perfect and I ሚካኤል በላይንህን፣ እናመሰግናለን። አድማጮች አሁን የማጠቃለያ ዜናውን አሰማለሁ። የኢራቅ ጦር ኃይል በእስላማዊው ጽንፈኛ ቡድን አይሲስ እጅ የነበረችውን የሞሱል ከተማ ሙሉ በሙሉ አስለቀቀ። ጀግና ተዋጊዎቻቸው ሲሉ የገለጿቸውን የአገሪቱ ጦር ሰራዊት አባላት እንኳን ለድል በቃችሁ ለማለት የኢራቁ ጠቅላይ ጦር አዛዥ የአገሪቱ ጠቅላይ ሚኒስትር ሀይደር አላባዲ ከነጻነቱ ወይም ከነጻዊቱ ከተማ ሞሱል መግባታቸውን ከጽፈት ቤታቸው የወጣ መግለጫ አመለከተ። ባለፈው አመት በተካሄደው የዩናይት ስቴትስ ፕሬዚዳንታዊ ምርጫ ሩሲያ ጣልቃ ገብታለች የሚለውን ውዝግብ አስመልክቶ ከፕሬዚዳንት ቭላዲሚር ፑቲን ጋር ተገናኝተው በተነጋገሩበት ወቅት ከአንዴም ሁለቴ ጠንከር ባለ ጫና ጠይቄያቸዋለሁ ሲሉ የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ተናገሩ። ትራምፕ በዛሬው ዕለት በሰጡት በዚህ አስተያየታቸው አያይዘውም አሁን ወቅቱ ከሞስኮ ጋር ገንቢ ወይም አዎንታዊ በሆኑ ትብብሮች ተባብሮ ለመስራት ወደፊት የሚባልበት ነው ብለዋል። ትራምፕ በጀርመን ሃምቡርግ ላይ ከተካሄደው ጂ20 በመባል የሚታወቁት ሀያዎቹ የዓለም አገሮች ጉባኤ መልስ በተከታታይ በትዊተር አማካኝነት በዛሬው ዕለት ባስተላለፉት በዚህ አስተያየታቸው ፑቲን አገራቸው በዩናይት ስቴትስ ፕሬዚዳንታዊ ምርጫ ጣልቃ ገብታለች የሚለውን ውንጀላ አጥብቀው ማስተባበላቸውን እንዲሁም ወደፊት ይህን መሰል የምርጫ ሂደት የሚያደናቅፉ ሌሎች ጉዳቶችንም የሚያስከትሉ ማናቸውንም የሳይበር ጥቃቶች ለመከላከልና ለማስጠበቅ የማይበገር የጋራ የሳይበር ጥበቃ ቡድን ያሉትን ለመመስረት ከሩሲያው አሜሪካን መወያየታቸው ገልጠዋል። በዩናይትድ ስቴትስ ምክር ቤት ዋና ዋና የሪፐብሊካን ፓርቲያቸው አባላት ግን ይህን በሳይበር ጥቃት ከሩሲያ ጋር የሚለውን የትብብር ሀሳብ ፈጥነው አስቂኝ ሲሉ አጣጥለውታል። ባለፉት ቅርብ ሳምንታት በዓለም ዙሪያ ቁጥራቸው በበዛ በኃይል ማመንጫና በኒውክሌር ኃይል ማመንጫዎች ኩባንያዎች ላይ የተቃጣውን የሳይበር ጥቃት የፈጸሙት የኢንተርኔት መረጃ ዘርፊያና የአሰራር ሂደቶችን በማሰናከሉ ስራ የተሰማሩ ግለሰቦች ለሩሲያ መንግስት የሚሰሩ ናቸው ሲል ዋሽንግተን ፖስት አስታወቀ። አድማጮች ማጠቃለያ ዋሪዎቹ ነኝ የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን። አብሬያችሁ የቆየው ጽዮን ግርማ ነበርኩ። ሰላም በደና አደሩ ደሩ